ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአፋር ክልል ለኮሮና ቫይረስ የተጋለጠው የመጀመሪያው ሰው በምርመራ መረጋገጡ ይፋ መሆኑን ተከትሎ የክልሉ መንግስት፣ ህዝቡ በተረጋጋ መንፈስ የመከላከል ስራውን እንዲያግዝ ጠየቀ። የሰውየው የተገኘው ገዋኔ ላይ ነው። ሰውየው ሚኒስትሩ ሲታይ በቀን ስራ የሚተዳደር ሀያ ሁለት አመት እድሜ አካባቢ የሚገኝ ሰውየው ገዋኔ ነው። በዋናነት በቀን ስራ የሚተዳደር ሰው እንደመሆኑ መጠን የአፋር የጤና ቢሮ ኃላፊ አቶ አህመድ ኩሌይታ ናቸው። ዝርዝሩን በዕለቱ አቢይ ርዕስ ይዘናል። የኮሮና ቫይረስ ወረርሽኝ ጉዳት ሊያደርስባቸው ይችላል ያላቸውን የክልሉን 12 ሚሊዮን የሚደርስ ህዝብ ከጠቅላላው የክልሉ የቆዳ ስፋት 60 ከመቶ በሚሸፍነው አካባቢ የቤት ለቤት አሰሳ መጀመሩን የደቡብ ክልል የጤና ቢሮ ማስታወቁ በዓለም አቀፍ ዜናዎች የፕሬዚዳንት ትራምፕ አስተዳደር ለ60 ቀናት ያህል ስደተኞች ወደ አገሪቱ እንዳይገቡ የማገዱ ዜና የዜና መጽሔት ትንታኔ ከሚያቀርብባቸው ዘገባዎች ውስጥ ናቸው። ረቡዕ ሚያዝያ 14 2012 ዓ.ም። ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ለየት ባለው አቀራረብ ከስቱዲዮ ውጪ ከየቤታችን እያሰናዳን ከምናቀርባቸው ልዩ ልዩ ዝግጅቶች ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪያችን ብርሃን ኃይሉና፣ ከዋና አዘጋጇ ትስታ ብላቸው እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱንን ዘጋቢዎቻችን ጨምሮ እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና ከቆንጅት ታየ ጤና ይስጥልኝ። እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በዕለታዊ የኢትዮጵያ የኮሮና ቫይረስ ስርጭትና ምርመራ ነክ ዜና እንጀምራለን። በ1073 ሰዎች ላይ የቫይረሱ ምርመራ ተከናውኖ ሁለቱ ላይ ቫይረሱ እንደተገኘ ተገልጿል። እናም የጠቅላላው ተጠቂዎች ቁጥር አንድ መቶ አስራ ስድስት ደርሷል። በተያያዘ ዜና በቫይረሱ ከተጠቁ ሰዎች መካከል በአዲስ አበባ አራት በድሬዳዋ አንድ ሰው ከበሽታው እንዳገገሙ የተገለጸ ሲሆን አጠቃላዩ የተሻላቸው ሰዎች ቁጥር ሀያ አንድ እንደሆነ ነው የተጠቆመው። ኤርትራ ውስጥ በኮሮና ቫይረስ የተጠቁት ቁጥር 39 የደረሰ ሲሆን ከመካከላቸው ስድስቱ አገግመው ወደ ቤታቸው መመለሳቸውን የሀገሪቱ የጤና ሚኒስቴር አስታውቋል። የኮሮና ቫይረስ ወረርሽኝ መዛመትን ለመቆጣጠር የወጣው ሕዝቡ በየቤቱ እንዲቀመጥ የሚያዘው አዋጅ ተጨማሪ መመሪያ እስኪወጣ እንደጸና የሚቆይ መሆኑን የሀገሪቱ የኮሮና ቫይረስ ወረርሽኝ ከፍተኛ ግብረ ኃይል አመልክቷል። የበሽታውን አደገኝነትና የሀገሪቱን ነባራዊ ሁኔታ በማገናዘብ ብቸኛው አማራጭ እንቅስቃሴን መገደብ መሆኑ ስለታመነበት ነው ማለቱን ጠቅሶ ከአስመራ ዘጋቢያችን ብርሃነ በረሀ ዝርዝሮ ልኳል። የኤርትራ መንግስት መጋቢት 24 ያወጣውና ለተከታታይ 21 ቀናት ሁሉም ሰው በየቤቱ እንዲቆይ የሚያስገድድ አስቸኳይ ጊዜ አዋጁ ባለበት ጸንቶ እንዲቀጥል የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ዛሬ አስታውቋል። እስካሁን ከውጭ ሀገር በአየር በባህርና በምድር ወደ ኤርትራ የተመለሱ ዜጎችንና ከነሱ ጋር የቅርብ ግንኙነት የነበራቸውን ከ1660 ሰዎች በላይ በሁሉም ሪጅኖች ለ21 ቀናት በለይቶ ማቆያ በመያዝ በበሽታው የተጠረጠሩትን የሕክምና ምርመራ በማድረግ እንዲሁም በበሽታው የተያዙት ደግሞ አስፈላጊው የሕክምና እርዳታ እየተደረገላቸው የበሽታውን ወረርሽኝ ለመቆጣጠርና ለመቅጨት ከፍተኛ ጥረት እየተካሄደ እንደሆነ በማመልከት ይህ ሁሉ ጥረት እየተደረገ ግን በኮሮና ቫይረስ የተያዙ ሰዎች ቁጥር ወደ 39 ከፍ ማለቱን የኮሮና ቫይረስ መከላከያ ግብረ ኃይሉ ገልጸዋል። ሕብረተሰቡ የሚሰጠውን ምክርና መመሪያዎችን ተግባራዊ በማድረግ የሚመሰገን ስራ እንደሰራ የጠቀሰው የኤርትራ የኮሮና ቫይረስ መከላከያ ግብረ ኃይል የበሽታውን ባህሪና አደገኛነት ግምት ውስጥ በማስገባት መንግስት የህዝብንና ሀገርን ደህንነት ለማስጠበቅ መጋቢት 24 የወጣው አዋጅ ባለበት ጸጥቶ እንዲቀጥል እንደተደረገ በቀጣይ ደግሞ የወረርሽኙ ሁኔታ እየተገመገመ በሰዓቱና በጊዜው ለህዝብ ተጨማሪ መረጃ እንደሚሰጥ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ጨምሮ አስታውቋል። ላለፉት ሀያ አንድ ቀናት በተግባር ላይ ውሎ የነበረውና አሁንም እንዲቀጥል የተወሰነው መመሪያ አዋጅ ከእጅ ወደ አፍ በሆነ ኑሮ የሚኖሩ የህብረተሰብ ክፍሎች ላይ የሚኖረው የኑሮ ጫና እንዲሁም እንቅስቃሴያቸውን በመዝጋት የሰራተኞቻቸውን ደሞዝ እንዲከፍሉ በተገደዱ አገልግሎት ሰጪ ድርጅቶች ላይ ያለው ጫና ከፍተኛ እንደሆነ ያመለክተው የኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል መመሪያ ከአገሪቱ አቅም አንጻር የተጋረጠውን አደጋ በትንሽ ጉዳት ለመከላከልና ለማስወገድ የመከላከል ስትራቴጂው ብቸኛ አማራጭ እንደሆነ በመጥቀስ ሕዝቡ ተጨማሪ ትዕግስትና ንቃትን በማሳየት አበርክቶውን እንዲያደርግ የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል ተማጽኗል። ይህ በእንዲህ እንዳለ በኤርትራ በኮሮና ቫይረስ ተይዘው የነበሩ ስድስት ሰዎች ከበሽታው ሙሉ ሙሉ ማገገማቸውን የኤርትራ ጤና ሚኒስቴር አስታውቀዋል። ሶስት የመጀመሪያ ከበሽታው ያገገሙ ሰዎች ቅዳሜ ወደ ቤታቸው እንደተላኩ፣ ሌሎች ሶስት ተጨማሪ ሰዎች ደግሞ ማክሰኞ በተመሳሳይ ወደ ቤታቸው መላካቸውን የኤርትራ ጤና ሚኒስቴር ገልጸዋል። በኤርትራ በበሽታው ከተያዙ ሰላሳ ዘጠኝ ሰዎች ስድስቱ ከበሽታው በማገገማቸው ወደ ቤታቸው እንደተላኩ፣ የተቀሩት ሰላሳ ሶስት ደግሞ በሕክምና አስፈላጊው ክትትል እየተደረገላቸው እንደሆነ የኤርትራ ጤና ሚኒስቴር ጨምሮ ገልጸዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ። በደቡብ ሱዳን ከመጠን በላይ በተጨናነቁ ወህኒ ቤቶች የሚገኙት ብዙ ሺህ እስረኞች ለኮሮና ቫይረስ የመጋለጥ አደጋ ላይ በመሆናቸው የሀገሪቱ መንግስት ክስ ያልተመሰረተባቸውንና አብዛኛውን የእስራት ቅጣት ውሳኔያቸውን ያጠናቀቁትን እንዲለቅ ሁማን ራይትስ ዋች ተማጽኖ አቀረበ። ወህኒ ቤቶቹ እጅግ የተጨናነቁ፣ ንጽህና የሌላቸውና በቂ የህክምና አገልግሎት ያልተሟላባቸው በመሆናቸው ለቫይረሱ መዛመት አመቺ ናቸው ብሏል የሰብአዊ መብት ድርጅቱ። የደቡብ አፍሪቃ ፕሬዚደንት ሲሪል ራማፎሳ የሀገሪቱ ኢኮኖሚ በኮሮና ቫይረስ ወረርሽኝ ምክንያት ከደረሰበት ጉዳት እንዲያገግም የሚያግዝ የ26 ነጥብ 3 ቢሊዮን ዶላር ልዩ ወጪ መመደቡን ይፋ አደረጉ። ይህ ልዩ በጀት ወረርሽኙ በደቡብ አፍሪቃ ድሆች ዜጎች ላይ ላደረሰው ረሃብና ተያያዥ የማህበራዊ ኑሮ ቀውስ መፍትሄ የሚሰጥ ነው ብለዋል ፕሬዝደንቱ። በመጪዎቹ ቀናት 250 ሺህ ምግብ የያዙ ጥቅሎች በሀገሪቱ ዙሪያ ለህዝቡ ማከፋፈል እንደሚጀመርም ተናግረዋል። ለህጻናት ማሳደጊያ ድጋፍና ለስራ አጦች የሚሰጠውን የገንዘብ እርዳታም ከፍ እናደርጋለን ብለዋል የደቡብ አፍሪቃው ፕሬዚዳንት ሲሪል ራማፎሳ። አድማጮች ዜናው የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ለውጭ ሀገር ሰዎች የአሜሪካ ቋሚ መኖሪያ ፈቃድ ግሪን ካርድ መሰጠት ለሁለት ወር የሚያቆመውን የኢሚግሬሽን ማስፈጸሚያ ትዕዛዛቸውን ዛሬ እንደሚፈርሙት ተናግረዋል። ሚስተር ትራምፕ በዚህ እቅዳቸው ላይ በትናንት ማምሻው ጋዜጣዊ ጉባኤ ሲያብራሩ ሀገራችን ከኮሮና ቫይረስ ወረርሽኝ እያንሰራራች ባለችበት ወቅት የስራ እድሎችን በቀዳሚነት ስርአት አሜሪካውያን እንዲያገኙ ለማድረግ የታለመ ነው ብለዋል። ወሳኝ የሆኑ የሕክምና አቅሞቻችንም ለአሜሪካውያን ዜጎቻችን መዋላቸውን ለማረጋገጥም ይረዳል ነው ያሉት ፕሬዚደንቱ። በዚህ ላይ ሰፋ ያለ ዘገባ በመጽሔት ክፍለ ጊዜ ይቀርብበታል። የወረርሽኙን ዓለም አቀፍ ወቅታዊ ይዞታ በሚቃኙ ዜናዎች የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ በሀገራቸው የጸናው የእንቅስቃሴዎች ገደብ ለቀቅ የሚለው በአውሮፓውያን በመጪው ግንቦት አጋማሽ ላይ እንደሚሆን አስታውቀዋል። ስፔንና ሌሎችም ሀገሮች የኮሮና ቫይረስ መዛመትን ለመግታት ያጸኗቸውን ጥብቅ ገደቦች ለመቀነስ የሚያስችሉ እቅዶችን እያዘጋጁ ናቸው። የስፔኑ ጠቅላይ ሚኒስትር የእንቅስቃሴ ገደቦቹ እስከ መጪው ግንቦት ዘጠኝ እንዲራዘሙ ምክር ቤታቸውን በጠየቁበት ንግግራቸው ገደቦቹን የምንቀንሰው ቀስ በቀስ ይሆናል ነው ያሉት። ከአለም በቫይረሱ በከፍተኛ ደረጃ ከተጠቁ ሀገሮች አንዷ የሆነችው ስፔን እስካሁን የተጠቂዎቿ ቁጥር ከ208 ሺ አልፏል። ቢያንስ 21700 ደግሞ ሞተዋል። በዓለም ዙሪያ በርካታ ሀገሮች በቫይረሱ የተጠቁ ሰዎችን ለመለየት ከተጠቂዎች ጋር የተገናኙትን ለመከታተልም የሚያስችሉ የምርመራ መርሃ ግብሮች ላይ አተኩረው እየሰሩ ናቸው። ተያይዞ ታዲያ በቂ የምርመራ አገልግሎት የማይገኝባቸውና ሰዎች በተቀራረበ ሁኔታ የሚኖሩባቸው አካባቢዎች ጉዳይ ስጋት ፈጥሯል ከእነዚህም አንዱ የስደተኞች መጠለያ ካምፕ ነው የተባበሩት መንግስታት የፍልስጤማውያን ስደተኞች ጉዳይ ቢሮ ዛሬ ባወጣው መግለጫ ምስራቅ ሊባኖስ ከተጠለሉ ስደተኞች ውስጥ የመጀመሪያ የሆነች ለቫይረስ ተጋላጭ ሴት መገኘቷ ተረጋግጧል ከሶሪያ የተሰደደች ፍልስጤማውያን እንደሆነች ነው የመንግስታቱ ድርጅት ቢሮ ያመለከተው። ይህ በዚህ እንዳለ ኮቪድ-19 ወደፊት እየደጋገመ እንዳይከሰት ለማድረግ በሚደረገው ጥረት ከፍተኛ ቦታ የሚሰጠውን የቫይረሱን መከላከያ ክትባት ለመፍጠር መንግስታት በከፍተኛ ጉጉት ርብርብ ላይ ናቸው። የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ ዲሬክተር ሮበርት ሬድፊልድ ትናንት ለዋሽንግተን ፖስት ጋዜጣ በሰጡት ቃል ወረርሽኙ ተመልሶ መምጣቱ እንደማይቀር ነው የተናገሩት። በዚሁ ዓመት ውስጥ ለሁለተኛ ጊዜ የሚመጣው ከወትሯዊው የኢንፍሉዌንዛ ወቅት ጋር እንደሚሆንና ያም በጤና ጥበቃ ስርዓቱ ላይ ከፍተኛ ጫና እንደሚፈጥር ነው ያስረዱት። በአሁኑ ጊዜ የኮሮና ቫይረስ መከላከያ ክትባት ሙከራ እያካሄዱ ካሉት ሀገሮች መካከል ዩናይትድ ስቴትስና ቻይና ይገኙባቸዋል። ባለስልጣናት ታዲያ ለህዝብ አቅርቦት መድረስ ቢችል ከቀጣዩ የአውሮፓውያን ሁለት ሺ ሀያ አንድ መጀመሪያ በፊት እንደማይሆን ከወዲሁ እያስጠነቀቁ ናቸው። የብሪታንያ የጤና ባለስልጣናት በሰጡት መግለጫ ደግሞ የኦክስፎርድ ዩኒቨርሲቲ አንዱን ክትባት ነገ ሐሙስ በሰው ላይ መሞከር እንደሚጀምር አስታውቀዋል። ለወትሮው ከዚህ ምዕራፍ ለመድረስ አንድ ዓመት ይወስዳል ያሉት የእንግሊዙ የጤና ሚኒስትር ማት ሃንኮክ ሁነኛ ክትባት ደጋግሞ በመሞከር እንጂ ባንዴ የማይገኝ መሆኑ መታወቅ አለበት ሲሉ አሳስበዋል። ለዓለም አቀፉ የኮቪድ-19 ወረርሽኝ ተጠያቂ ቻይና ነች ስትል አንድ የዩናይትድ ስቴትስ ክፍለ ግዛት ክስ መስርታለች። የሚዙሪ ጠቅላይ አቃቤ ህግ ኤሪክ ሽሚት ትናንት ክሱ መመስረቱን ይፋ ሲያደርጉ የቻይና ባለስልጣናት በዓለም ዙሪያ ሁለት ነጥብ አምስት ሚሊዮን ህዝብ ባሳመመውና ብዙ ሚሊዮኖችን ከስራ ባፈናቀለው እንዲሁም የራሷንም ጭምር ኢኮኖሚ ባዳሸቀው ወረርሽኝ ተጠያቂ ናቸው ብለዋል። አቃቢ ህጉ የቻይና መንግስት ቫይረሱ ስለደቀነው አደጋ ዋሽቷል እንዳይዛመትም ፈጥኖ እርምጃ አልወሰደም ሲሉ ከሰዋል። ዛሬ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ቤጂንግ ውስጥ ባደረጉት ጋዜጣዊ ጉባኤ ክሱ ከእውነት የራቀና ህጋዊ መሰረትም የሌለው ውንጀላ ነው በማለት አጣጥለዋል። የቫይረሱን ቀውስ አስመልክተን የደበቅነው ነገር የለም በወቅቱ ነው ለዓለም የጤና ድርጅት ያስታወቅ ነው ሲሉም ተከራክረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታ የለ ዜናው፣ አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሚያዝያ 14 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ ቫይረስ ከማለፋችን በፊት ታዲያ በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻን በል። ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ፈንገስ ወይም ጭርት ከምንለው ወይም ከሄልሜንት የሚያስለየው አንዱ ነገር ምንድን ነው? ግማሽ ሕይወት ነው ያለው። ሁለቱም ራሱን በራሱ ሕይወትን ለማኖር ከሚያስፈልጉ አር ኤን ኤ እና ዲ ኤን ኤ ከሚባሉት አንዱን ብቻ ነው ያለው። ግማሽ ሕይወት ያለው ነገር ነው እና ለማደግ ከፈለገ ሌላ ሕይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም። በሽታው ዋነኛ መነሻ ተብሎ እስካለንበት ሰዓት ድረስ የተቀመጠው በውሃን እንስሳቶች የሚሸጡበት ላይቭ ዌት ማርኬት ይሉታል። እዛ ውስጥ የሚሸጡ እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች በዱር ሲገኙ ናቸው፣ ግን ቻይና ውስጥ ለምግብነት ይውላሉ። እነዛ እንስሳቶች በውስጣቸው አብዛኞቹ ለምሳሌ አሳማን ብናይ፣ አዕዋፋትን ብናይ የሌሊቱ ፍዛ ውስጥ እንትመደባለች። የሰውነታቸው አሰራር ፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም። ፕሮፌሰር ብስራት ኃይለመስቀል በዋሽንግተኑ የሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበርና እንዲሁም የመድኃኒቶች ትምህርት ክፍል መምህር ናቸው። ከሌላው የሙያ አጋራቸው በዩናይት ስቴትሱ የምግብና የመድኃኒት ቁጥጥር መስሪያ ቤት የካንሰር በሽታዎች ጥናት ክፍል ከፍተኛ ባለሙያ ከሆኑት ከዶክተር አሌክስ ዮሐንስ ጋር ስለ ኮሮና ቫይረስ ተፈጥሯዊ ጠባይ ስለወረርሽኙና መድኃኒቶቹ በግምት በመሰለኝ በሚሰጡና በተጨባጭ በጥናት በተረጋገጡ መረጃዎች ዙሪያ በሚደረግ ውይይት በሁለተኛው አጋማሽ ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አቪርስ በአፋር ክልል ለኮሮና ቫይረስ የተጋለጠ መጀመሪያው ሰው በምርመራ መረጋገጡ ይፋ መደረጉን ተከትሎ የክልሉ መንግስት ሕዝቡ በተረጋጋ መንፈስ የመከላከል ስራውን እንዲያግዝ ጠይቋል። የጤና ጥበቃ ሚኒስቴር ይፋ እንዳደረገውም ዛሬ በአገር አቀፍ ደረጃ ሁለት ሰዎች ለቫይረሱ መጋለጣቸው ተረጋግጧል። ከነኝህም አንዱ በአፋር ክልል የሚገኝ ነዋሪ መሆኑም ተገልጠዋል። መስፍን አድራጌ ተከታዩን አሰናድተዋል። የአፋር ብሔራዊ ክልላዊ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አህመድ ኮሎይታ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ ቫይረሱ ስለተገኘበት ግለሰብ፣ ስለ መከላከል ሂደቱና መደረግ ስላለባቸው ተግባራት አስተያየት ሰጥተዋል። የተገኘው ገዋኔ ላይ ነው። ሰውየው ሚኒስትሪ ሲታይ በቀን ስራ የሚተዳደር የሀያ ሁለት አመት እድሜ አካባቢ የሚገኝ ሰውየው ገዋኔ ነው። በዋናነት በቀን ስራ የሚተዳደር ሰው እንደመሆኑ መጠን ከዚህ በፊት በዚህ ኮስ ተጠርጥሮ ወደ የጤና ጣቢያ ሲመጣ ጤና ባለሙያዎች ደግሞ ምርመራውን ካደረጉለት ብለት በኋላ የደም ናሙና ወስደውለት እሱም በማቆያ እንዲቆይ ተደርገዋል። የደም ናሙናም ወደ አዲስ አበባ ላይ ብር ጤና ኢንስቲትዩት ተልኮ ነበረ። ናሙናውም ዛሬ ይፋ ሆኖ ወደ መውስጥ የኮሮና ቫይረስ እንደተገኘ ተረጋግጠዋል ማለት ነው። ግለሰቡ ቫይረሱ እንዳለበት ይፋ ተከትሎ በቅርበት ሲያገኛቸው የነበሩ ሰዎችን ወደ ለይቶ ማቆያ ስፍራ ለመውሰድ እንቅስቃሴ መጀመሩን ነው ኃላፊው የሚያስረዱት። ናሙና ከተወሰደበት ሰዓት ጀምሮ እዛ በለይቶ ማቆያ ውስጥ ነበር የነበረው። ከዛ ውጭ ሂስትሪው የሚይዙ እንደሚያሳየው ሰውየው ወደዛ ከመምጣቱ በፊት ወደ አስራ ሁለት ሰው የሚሆን አካባቢ ሰው ጋር ግንኙነት እንደነበረውም ተናግረዋል። ከሱ ጋር ንክኬ የነበራቸውን ሰዎች ደግሞ ወደ ኮረንታይን የመምጣት እና እነሱን የመፈላለግ ስራዎች እየተሰሩ ይገኛሉ ማለት ነው። ከዚህ በተጨማሪ የጤና ባለሙያዎች ከሰዎቹ ጋር የደም ናሙና ሲወስዱ የሚናበራቸው ሰዎች ስላሉ እነሱም ኳራንታይን የሚገቡበት ሁኔታ እየተመቻቸ ነው ያለው። ግለሰቡ ከጅቡቲ እንደመጣ አንዳንዶቹም ከጅቡቲ ከመጡት ጋር ግንኙነት ነበረው ቢሉም አቶ አህመድ ግን አባባሉን ያስተባብላሉ። በጅቡቲ በኩል የሚመጡ ሰዎች ጥብቅ ምርመራና ክትትል ስለሚደረግ ወደ ሕዝብ ሳይቀላቀሉ በለይቶ ማቆያ ስፍራ እንዲቀመጡ ይደረጋል ሲሉ አክለው ያብራራሉ። ሰውየው ከጅቡቲ በኩል አይደለም የመጣው። እሱ ሀሰት ነው ሙሉ በሙሉ ስትሪው እየተጠራ ነው። በኋላ ላይ ይፋ የሚደረግ ይሆናል። ከጅቡቲ በኩል የሚመጡ ማንኛውም ሰው በተለይ ጋላፊ ላይ ጥንታዊም ቦታ አለ። በግቸቶ ሀይዌ በኩል ያለ ነው። ሁለተኛ በኤሊዳአር ባልሑም የሚባል አለ እዛም የኳረንታይን አለ። ሶስተኛ በአፋምቦ እዛም የኳራንታይን ቦታ ስላሉ በዛ በኩል የሚገቡ ሰዎች እዛ ሲገቡ በቴርሞስካን የሙቀት መጠናቸው እየተለካ አስራ አራት ቀን ኳረንታይን የሚቆዩበት ሁኔታዎች ናቸው ያሉት። ከአስራ አራት ቀን ቆይታ በኋላ ደግሞ ደምናሙናቸውም ቼክ ተደርጎ የሚመጡበት ሁኔታ ስለሆነ ያለው ይሄ ከጅቡቲ በኩል ገባ የሚባለው መረጃ ሙሉ በሙሉ ሀሰት ነው ማለት ነው። የግለሰቡ በቫይረሱ መያዝ መሆኑን ተከትሎ በርካቶች ድንግ ጋጤ ውስጥ መግባታቸውን ለአሜሪካ ድምጽ ሬዲዮ ባደረሱት ጥቆማ ገልጸዋል። አቶ አህመድ ግን ይበጃል ያሉትን ምክር እንዲህ ይለግሳሉ። ማደረግ ወይም መወሰድ ያለባቸውን ጥንቃቄዎችን በተመለከተ በስፋት ስራዎች ሲሰሩ ነው የነበረው። አሁን ደግሞ ከይዙ ተገኝተዋል። ማህበረሰቡ ሳይደናገጥ፣ ቤተሰቦቻቸውንም ራሳቸውን እየጠበቁ ጥንቃቄ መድረግ እንዳለባቸው ነው። በአፋር ክልል አፍዴራ አካባቢ ነዋሪ የሆኑት አህመድ በሺር ክልሉን በሚያዋስኑ ድንበሮች በኩል የሚገባው ሰው ብዛት እንዳሳስባቸው ነው የሚናገሩት። ይህ ደግሞ ከክልሉ አቅም በላይ የሆነ ችግር እንዳያመጣ ስጋት አለኝ ብለዋል። ጅቡቲ የተያዙ ኢትዮጵያውን አለ መኪና ጭኖ አምጥቶ እዛ ማንዳ አካባቢ ዕልድዓር ላይ ሲያራግሶት ነው የሄዱት ጅቡቲ። ንግ መቼ ነው እንደዚህ ያደረጉት? አሁን ከሁለት ቀን በፊት። ስንት ይሆናሉ ሰዎቹ? ሰዎቹማ በአንድ ዘጠኝ ይሆናሉ፣ ግን አምስት ሰው በጣም ተጎድተዋል። በጣም ምስል ደክሞት ነው የመጡት እዛ ሕክምና እርዳታ የአካባቢ ህብረተሰብ ጠቁማ ሄዶ ፖሊስ ነው ያመጡት። አቶ አህመድ በሽር ይህን ችግር ለመፍታት ወደ አፋር ክልል የሚያስገቡ ድንበሮች ሙሉ በሙሉ መዘጋት አለባቸው ባይ ናቸው በአንፃሩ በአንጻሩ የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ግን ይሄን ይላሉ። ዶሮቹ ክሮስ ቦርደር ናቸው። ስለዚህ መቶ በመቶ መዝጋት አይቻልም። የሀገሪቱ ገቢ ወጭ ንግድ እንቅስቃሴ የሚከናወንበት ስለሆነ ሶማሊም፣ በድሬዳዋም በአፋርም መዝጋት አይቻልም። ምክንያቱም የምግብም የመጠጥም ሌላ መጠቃላይ የሀገሪቱ ገቢ ወጭ ንግድ እንቅስቃሴ የሚሳለጥበት ስለሆነ ማለት ነው። የፌዴራሉ መንግስት በተለየ መከላከል ሂደቱን በማገዝ በኩል ምን ሊያግዘን ይገባል ትላላቸው? በተለያየ አጋጣሚ ለስራ ወደ ተለያዩ አካባቢ ተንቀሳቅሶ የነበሩ ዜጎቻችን ወደ ሀገራቸው እንደሚፈልጉ ይታወቃል። እሱም መነሳ በመድረግ ደግሞ ጅቡቲና ወደዛ አካባቢ የነበሩ ማህበረሰቦች በተለያዩ አጋጣሚ ባገኙት ነገር ወደ ውስጥ የመመለስ እንትናቸው እየጨመረ ነው። በተለይ ወደ ጅቡቲ አካባቢ ከዙ ከጊዜ ወደ ጊዜ እየሰፋ ስለሆነ ፌዴራል መንግስት ወደ ቦርደር አካባቢ ልዩ ትኩረት ሰጥቶ መንቀሳቀስ እንዳለበት ነው። በተለይ ስም ስንል ምንድነው መርመሪያ ማሽኖች ክልል ውስጥ እንዲሟሉ ሰፊ ጥረት ወይም እንቅስቃሴ ማድረግ ይጠበቅበታል። ማለት ክልል ውስጥ እስካሁን ድረስ የኮሮና ቫይረስ መመርመሪያ ማሽን አለ። ግን ለማሽን የሚያስፈልገውን ግብአት ለማሟላት ክልሉ የተለያዩ ጥረቶች እያደረገ ነው። እሱን ትኩረት ደግሞ የፌዴራል መንግስት መገዛት አለበት። ምክንያቱም የወደዚህ መቶ ማህበረሰብ ናሙናቸው ወደ አዲስ አበባ ተልኮ መቶ አለበት የለበትም የሚለው ውሳኔ የሚታወቀውና ስለዚህ ይሄ ነገር እዚሁ ክልል ውስጥ ለመመርመር ለማስቻል የፌዴራል መንግስት ልዩ ትኩረት መስጠት አለበት። ኢትዮጵያ ውስጥ የላቦራቶሪ ምርመራ ከተደረገላቸው ዘጠኝ ሺህ ሰባት መቶ ሰባ አንድ ሰዎች ውስጥ አንድ መቶ አስራ ስድስቱ ቫይረሱ እንዳለባቸው የተረጋገጠ ሲሆን ሀያ አንድ ሰዎች ከበሽታው እንዳገገሙ፣ ዘጠናው በሕክምና ማዕከላት ውስጥ እንደሚገኙና ሶስት መሞታቸው ታውቋል። በጽኑ ሕሙማን ማቆያ ክፍል ውስጥ የሚገኝ እንደሌለም ከጤና ሚኒስትሯ ዶክተር ሊያ ታደሰ የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አራጌን ለዘገባው አመሰግናለሁ። የኮሮና ቫይረስ ወረርሽኝ ጉዳት ሊያደርስባቸው ይችላል ያላቸውን የክልሉን 12 ሚሊዮን ህዝብ ከጠቅላላው የክልሉ የቆዳ ስፋትም 60 ከመቶ በሚሸፍነው አካባቢ የቤት ለቤት አሰሳ መጀምሩን የደቡብ ክልል ጤና ቢሮ አስታወቀ። የጤና ቢሮ ኃላፊው አቶ አቅናው ካውዛ ከሐዋሳው ዘጋቢያችን ዩናታን ዘብዲዎስ ጋር ያደረጉት ቃለ ምልልስ እንደሚከተለው ቀርበዋል። የደቡብ ክልል ጤና ቢሮ ኃላፊ አቶ አቅናው ካውዛ ኮቪድ-19 የቤት ለቤት አሰሳ መጀመሩ ነግረውኛል። የቤት ለቤት አሰሳ የሚባለው በሽተኛን ከማሳደድ መነሻ ምክንያቶችን መለየትና በሰፊው ማይቀፍ መሄድ በሚል ሊወሰድ ይችላል። እስካሁን እየሰራን የቆየ ነው። ኬዝ ሪፖርት ይደረጋል። የተጠረጠረ ማለት ነው። የተጠረጠረችዋን ኬዝ ተከትለን ከዚህ ሚራብ እንሄዳለን። 89 ኪሎ ሜትር ከዚህ አርባ ምንጭ ድረስ እንሄዳለን። ወዘቴ ነው የሚሆነ ይሄኛው አካሄድ ያው አያስክድም ኬዝን በማሳደድ አይነት ነው። ይሄኛው ግን በሰፊው ማይቀት ማይብረሰቡን መሰረት አድርገን ቤት ለቤት አስሳ በማድረግ ተጠርጣሪዎችን በስፋት ለማየት የመሄድ ደቡብ እስካሁን ወደ 50 እና 51 አካባቢ ነው የመረመረው። 22 ሚሊዮን ሕዝብ ይዘህ አይገልጽህም ማለት ነው። ስለዚህ ይህንን ለማስፋት መሄድ። በአሰሳ ወቅት ምንድን ነው የሚደረገው? እንዴት ነው ምርመራ ይደረጋል? ምን ማለት ነው አሰሳ ወቅት የሚደረገው? ሶስት የሚሆኑ ጤና ኤክስቴንሽን መሪ ሆነው፣ አንድ ሚሊሻ ይኖራል፣ አንድ በጎ ፈቃደኛ ይኖራል። እነዚህ ቤት ለቤት የተዘጋጀ ፎርም አለ፣ ቅጽ አለ ማለት ነው። በዚህ ቅጽ ዋና ዋና ሶስት ነገሮችን ማዕከል አድርጎ ይጠየቃል፦ ሳል፣ ትኩሳት እና መተንፈስ ችግር ያለባቸው መጠየቅ ነው የሚያደርጉት። ወረዳ ላይ ግን ራፒድ ሪስፖንስ ቲም ይባላል። አራርቲ የሚባል ቲም ማለት ይሄኛው ቡድን እነሱ ከና አድራሻቸው መዝግቦ ይለዩታል። ከለዩ በኋላ ለዚህ የሚሆን ነው ተብሎ ዴፊኒሽኑን የሚያሟሉትን ለአራርቲ ሪፖርት ያደርጋል። አራርቲ አምቡላንስ አለው፣ ሄደው ምርመራዎችን ያደርጋል። ይሄኛው ቲም ምርመራ አይደለም ያደርገው ያለዛኛው ቲም ሪፖርት ነው የሚያደርገው። ይሄ ቲም ሄደው ይሄን መረጃ ወደዚህ እንዲመጣ ይጠቀጣል። ቤት ለቤት እስከየት ድረስ ሁሉን የቤተሰብ መረጃ እና እነዚህ ተያያዥ የሆኑ ዋና ሶስት ምልክቶች ተብሎ ኬዝ ደፊኒሽኑ ላይ ደብሊውኤችኦ ያስቀመጠው መሰረት አድርገው ሁሉን ማዳረስ ነው ሀሳቡ። መሰረት የሚያደርገው ሰዎች በሚሰጡት ወይም ያ ቤተሰብ በሚሰጠው መረጃ ላይ ነው አ መረጃ ላይ መሰረት ያደርጋል። ለምሳሌ ትኩሳት ባይዲፎልት ያው ይታወቃል። ጤና ኤክስቴንሽኖች በጣም ልምድ ያላቸው ናቸው። ያቁታል ማለት ነው ነገር ግን ዋናው መረጃ ማይተ ለህዝቡ የእናንተ ሴክተር በራሱ መንገድ የሚያጣራበት መንገድ ለም የመደበቅ በግልጽ ያለ መናገር ችግር አለ እና በራሳችሁ መንገድ የሚታጣሩበት መንገድ አለ ወይ ጤና ኤክስቴንሽን ሲባል የጤና ጣቢያ ጤና ኬላ ትስስር ወይ አሀድ የሚባል አለ የዛ የአሀዱ አካል ነች እና እዚህ ውስጥ ጤና ጣቢያዎቹም ክትትል ያደርጋሉ ማለት ነው ሱፐርቫይዝ የሚያደርገው ቲምም ስላለ ከታች እስከ ላይ የተያያዘ ስለሆነ ሊያመልጥ የሚችለው እድል በጣም ከበሰዎች የሚቀርቡ መረጃዎች ላይ መሰረት የምናደርግ ከሆነ ብዙ ጊዜ ተአማኒ ነው ወይም የሚል ጥያቄ ስለሚነሳ ሀሳብ ያነሳ ነው። ዞሮ ዞሮ አሁን ህዝባችን ለበሽታው ያለው መረዳት ከፍ ያለ ስለሆነ እኔ አሁን የህዝቡ ጋር እስካሁን ራሱ የሞከርናቸው ያየናቸው መጀመሪያ ሞከራ ለሁለት ሳምንት ደረጃም ያየነው ላይ የመደበቅ ሁኔታ አልታየም። እዚህ ይሄ ትልቅ ተስፋ ነው ብለን እናስባለን። ከክልሉ ህዝብ ምን ያህል ህዝብ ነው የሚመረመረው? አሁን ሊደረግበት እንግዲህ እኛ ወረስኬ ሴናሪዮ ብለን እቅዳችንን አቅደናል። ደቡብ 60 ፐርሰንት ህዝባችን አታክ ሊያደርግ ይችላል። ይሄ ሚኒማሙ ነው ማለት ነው። ግን አስሳ ስታደርግ ሁሉ ነው የምትችል በጣም ቢያንስ 12 ሚሊዮን ሽፋን ማግኘት አለበት። መጨረሻ ግን ሁሉን ህዝብ ማግኘት አለበት። በዚህ ለምታ መጀመሪያ 12 ሚሊዮን ወይም 60 ፐርሰንት ብላችሁ ለያቸው። ይሄኛው ወረስኬ ሴናሪዮ ኮቪድ ምን ያክል አታክ ሊያደርግ ይችላል የሚለው አሳምሽን ስለሚወሰድ ነው። ብዙ እክሎቹ ያንን የከፋ ሁኔታ ተከትሎ ብጠቃ ይህን ያክል ህዝብ ሊጠቃ ይችላል የሚለው ታሳቢ እንጂ ለአስሳው ማክሲማም ግባችን የሆነው ህዝባችን ነው። እስካሁን ምን ያህል ሰው ነው ተጠርጥሮ ክልል ውስጥ ተተቋቋሙ ለይቶ ማከሚያ ውስጥ ተገባ ምሮን የተደረገለት እና የተገኘ ውጤቶች ምንድን ናቸው? እንግዲህ እንደ ክልል ቅድም መነሻ ላይም እንዳነሳሁት እስካሁን ባለው ጥቁማዎች በቀን ከ200 ከ300 በላይ ነው፣ ግን ኬስ ዴፊኒሽንን የሚያሟሉልን ሆኖ እስካሁን ማግኘት የቻልነው ሀምሳ አንድ አካባቢ ናቸው። እነዚህ ሁሉም ምርምር አካሂደናል። ውጤታቸው ኔጌቲቭ ነው። የተወሰኑ አንድ ሁለት ሳምፕሎች አሁን ማታም ነገም የሚወጣለሁ። ስለዚህ በደቡብ ክልል እስከዛ ቀን ድረስ የኮቪድ-19 ቫይረስ የተገኘበት ሰው የለም ማለት ነው። እስከዚች ሰዓት ድረስ ያው የለም ማለት ነው። ከሰዓታት በኋላ ሌላ ሪፖርት ሊኖሩ ስለሚችል እስከዚች ሰዓት። ከዚህ በቀደም ክልሉ በትራንስፖርት የህዝብ ማመላለሻ ላይ ገደብ ጥሎ ነበር አስቸኳይ ጊዜ አዋጅ ስታወጅ ማሻሻያ ተደረገበት። ከዛ በኋላ የሰዎች ፍሰት ወይም ትራንስፖርት ሲበዛ የለይቶ ማቆያ ጥበት ችግር ተፈጥሯል የሚል ረጃዎች ወጥተዋል። እና ምን ያህል ለይቶ ማቆያ ማዕከል ያለው የተፈጠረው ችግር የምር ነው እውነት ነው ወይ እንደተባለው? ለእኔ በጣም ጥሩ እርምጃ ተብሎ የሚወሰድ እንደ ጤና ሴክተር ገደብ መጣል ያስፈልጋል የሚል ግምገማ ነው ያለን። ችግሩ ተወሰነ ሳምንት ነው በመሰረቱ አምስት እስከ ስድስት ሳምንት አስጨናቂ ሊሆን ይችላል፣ እናልፈዋለን። በጣም ከጨመረ በአንድ አንችለው የጤና ስርዓቱን ሊያፈርስ ስለሚችል፣ ስለዚህ መጀመሪያ ደቡብ የወሰደው እንደ ክልል በዛ መንገድ ደናል። ግን የአገሪቷ አስቸኳይ ጊዜ አዋጅ ሲወጣ ትራንስፖርቱ የተከፈተበት ሁኔታ አለ። ትራንስፖርቱ እና ኳራንቲኑን ሲና ያው የዛኔ የጨመረ ሁኔታ ነበረ። ዞሮ ዞሮ ዩኒቨርሲቲዎቻችን ወደ አስር የሚሆኑ ከስራቸው አራት ካምፓሶችን ጨምሮ ለኳራንቲን እየተጠቀመን ስለነበረን የተወሰነ ማዕከላት ላይ መጨናነቅ ነበር፣ ግን ሁሉም ጋር መጨናነቅ ነበረ ማለታቸው ከድዋይ መጡ ለይቶ የተቀመጡ ሰዎች አሉ ይባላል ደቡብ ክልል ውስጥ ሁለት መቶ ሰላሳ የሚደርሱ እውነት ነው። ትሬስ የማድረግ ስራው ስናል የተሰራ ነው። በዛ ልክ የሚገለጽ ቁጥር የለም ነገር ግን አሁን ጠዋት የገመገብነው ወደ 864 የሚሆን ኳራንቲን አለ። ኳራንቲን ውስጥ ያሉ ማለት ይሄ ማለት ማንም አለ። ከኬንያ ሞያሌ በኩልም የመጣ ከየትኛው አቅጣጫ የገባ አለ። ዱባይ በተወሰነ የሚበዛው ወራቤ ክላስተር ላይ ያው ህዝቡም ግንኙነቱ ጠንካራ ስለሆነ ይበዛል። ግን እነዚህ ላይ ከፍተኛ 24 ሰዓት በላይ ምርመራ ላይ አናቆ ቶሎ ብለን ምርመራ እናደርጋለን ክትትል እናደርጋለን። በዛ የሚገለጽ ቁጥር ለዱባይ የለም። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሀዋሳም ዮናታንን ለዘገባው አመሰግናለሁ። አድማጮች ተከታዩ መጽሔት ርዕስ ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለስልሳ ቀናት ያህል ስደተኞች ወደ አገሪቱ እንዳይገቡ አገደ። እገዳው በተለይ የሚመለከተው ግሪን ካርድ በመባል የሚታወቀውን የመኖሪያ ፍቃድ ወረቀት የሚጠይቁ ግለሰቦች እንደሆነ ተገልጧል። እርምጃው የተወሰደው በዓለም አቀፍ ደረጃ በመዛመት ላይ በሚገኘው የኮሮና ቫይረስ ወረርሽኝ ሳቢያ ለስቃይ የተዳረጉትን አሜሪካውያን ጥቅም ለማስጠበቅ ነው ሲሉ ትራምፕ መናገራቸውን ጠቅሳ የዋይት ሀውሷ ዘጋቢያችን ፓትሲ ዊዳኪስዋራይ ያጠናቀረችውን ዘገባ አደነች ፍሳይ ታቀርበዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በሀገሪቱ የቋሚ መኖሪያ ፈቃድ የሚጠይቁትን ግለሰቦች ለስልሳ ቀናት ያህል ወደ ሀገሪቱ እንዳይገቡ ያገዱት የአሜሪካ ሰራተኞችን ጥቅም ለማስጠበቅ ነው ብለዋል። በኮሮና ቫይረስ ምክንያት ከስራ የወጡት አሜሪካውያን ከውጭ ሀገራት የመጡ አዲስ ፍልሰተኞች እንዲተቷቸው ማድረግ ስህተት ነው ተገቢም አይደለም ብለዋል። ፕሬዚዳንቱ የዋይት ሀውስ ቤተ መንግስት ስለወሰደው እርምጃ እቅድ በዝርዝር አላሳወቀም። ነገር ግን በእርሻ ቦታዎች የሚሰሩትን ጊዜያዊ ሰራተኞች እንደማይመለከት ፕሬዚዳንቱ ገልጸዋል። ገበሬዎች በውሳኔው አይጎዱም፣ እንዳውም ይቀልላቸዋል። እንዲህ አይነቶቹ ሰራተኞች በተሻለ ሁኔታ ወደ ግብርና ስራቸው ለመግባት በሚያስችላቸው ሂደት ላይ እየሰራ ነው ብለዋል ትራምፕ። ትራምፕ የሚያግዱት መላ የግሪን ካርድ ፈቃድን ይሁን አዲስ ማመልከቻዎችን እንዲሁም በትዳርና በቤተሰብ ምክንያት የሚመጡትን ይመለከት እንደሆነ ግልጽ አይደለም። አብዛኛው የዩናይትድ ስቴትስ የኢሚግሬሽን ስራ በኮሮና ቫይረስ መዛመት ምክንያት ከመላ ጎደል መላ ቪዛ የመስጠት ስራ ለሳምንታት ያህል ላልተወሰነ ጊዜ እንዲቆም ተደርጓል። የስራ ፈቃድ ያላቸው ነገር ግን ግሪን ካርድ ለማግኘት ማመልከቻ ያስገቡ የጤና ሰራተኞችንም ይመለከት እንደሆነ አልታወቀም። ያም ሆነ ይህ በፍልሰት ላይ የተወሰደው እርምጃ በጤና ጠቢባን ስጋት ማሳደሩ አልቀረም ተብሏል። ከዩናይትድ ስቴትስ የሕዝብ ቆጠራ መስሪያ ቤት በተገኘው ሐዝ መሠረት ብዙ ፈላሽ የጤና ጥበቃ ኢንዱስትሪ ሰራተኞች አሉ። 28 ከመቶ ሐኪሞች፣ 15 ከመቶ ደግሞ ነርሶች፣ የሕክምና ሥራ ረዳቶችና የጤና ቴክኒሽያኖች እንደሚገኙባቸው ታውቋል የዱክ ግሎባል ሄልት ሰራተኛው ጋቪን ያሚ በወረርሽኙ ላይ በሚካሄደው ትግል ሊረዱ የሚችሉ ጠበብትን ፍልሰት ሊያቆም ነው በማለት እርምጃውን ተችተዋል። ፕሬዚዳንቱ በጤና ሁኔታ ምክንያት የኢሚግሬሽን ፖሊሲን የመለወጥ ሕጋዊ መብት አላቸው። ተንታኞች ግን የፖለቲካ ዓላማም ሊኖሩ ይችላል ይላሉ። አብዛኞቹ አሜሪካውያን ፕሬዚዳንት ትራምፕ ወረርሽኙን አስመልክቶ ባሳዩት አያያዝ ላይ አሉታዊ አመለካከት እንዳላቸው የድምፅ መለኪያ ሀዞች አመልክተዋል። ስለሆነም በኢሚግሬሽን ላይ እርምጃ የወሰዱት ለፖለቲካ ዓላማ ሊሆን ይችላል ይላሉ ተንታኞች። ክሪስቶባል ራመን የተባሉ በኢሚግሬሽን ውጥን ላይ ነባር ተንታኝ ያብራራሉ። ይህ እርምጃ በወረርሽኙ ላይ ያለውን የትኩረት አቅጣጫ ለማስቀየር ይረዳቸዋል። የኮሮና ቫይረስ በጤና ዘርፍና በሀገሪቱ ኢኮኖሚ ላይ ያደረሰውን ጉዳት ለማቅለል ሲሉ ትልቅ ውሳኔ ያቀረበው ለማስመሰል እየጣሩ ይመስለኛል ነው የሚሉት ተንታኙ ራሟን። ትራምፕ እንደገና ለመመረጥ የሚወዳደሩት በኢሚግሬሽን ላይ ያላቸውን ሬኮርድ መሰረት በማድረግ ነው። ባለፈው ጥር ወር ከቻይና የሚጓዙ አንዳንድ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ በማገዳቸው ብዙ ሕይወቶችን ያተረፈ ወሳኝ እርምጃ የወሰዱ አድርገው ሲናገሩ ቆይተዋል። አዳነችን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ስርጭታችን ነው በቀጥታ የምንዘልቀው። ሰሞኑን እንደታሰሩ ሪፖርት በተደረገው የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባላት ጉዳይ በራሱ በኮሚቴ ውስጥ ተከሰተ የተባለው ውዝግብ ቀጥሏል። የግለሰቦቹን መታሰር በገለጹት በአቶ አታላይ ዛፌና መረጃው ስህተት ነው በሚል እርሳቸውን ከአባልነት ባገደው ኮሚቴ መካከል የተፈጠረው ልዩነት ምንድነው ስትል አስቴር ምስጋናው የሁለቱንም ወገኖች አነጋግራ ተከታዩን አጠናቅራለች። ከአንድ ሳምንት በፊት ነበር የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የሕዝብ ግንኙነት ኃላፊ መሆናቸውን የገለጹት አቶ አታላይ ዛፌ አንድ የኮሚቴ አባልና ሶስት የወልቃይት ጠገዴ በጎንደር ከተማ መታሰራቸውን ያስታወቁት። የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አመራሮች ግን አቶ አታላይ በሰጡት መረጃ አልተስማሙም። የታሰረብን አባል የለም በማለት ይህንን ተከትሎ እንዲያውም በአቶ አታላይ ዛፌ ላይ የእግድ ደብዳቤ ጽፈዋል። ልዩነቱ የተፈጠረው ምኑ ላይ ነው በማለት አቶ አታላይ ዛፌንና እሳቸው የታገዱበትን ደብዳቤ የፈረሙትን የኮሚቴው ምክትል ሊቀመንበር አቶ ጌጥ ያዳልን አነጋግሬያለሁ። አቶ አታላይ እንደሚሉት የሰዎችን መታሰር አስመልክቶ የሰጡት መረጃ በእውነታ ላይ የተመሰረተ ነበር። መብራቱ ኮሚቴ ነው። የወልቃይት ተገዳ አማራ መንግስት አስመላሽ ኮሚቴ አባል ነው። ሌሎች ግን የወልቃይት ልጆች፣ የወልቃይት ተወላጆች አብረው የታሰሩ አሉ ተብሎ ተነግሮኛል። ሌላም አንድ ሙሉጌታ የሚባል የደባርቅ ልጅ ለወልቃይት ኮሚቴ ንገሩልኝ ብሎ መታሰሩን የተናገረ አለ። ይሄ ነው ያለው ጉዳዩ ብዬ ነው የተናገረ። ከዚህ በፊት የኮሚቴ አባል ያልሆነ ሰው ሲታሰር መግለጫ መስጠት በእናንተ የተለመደ ነው። እነዚህ ልጆች ከወልቃይት ሲመጡ ተፈናቅለው ነው የሚመጡ የወልቃይት ተገቢ ሕዝብ በየትም ስፍራ ይሁን ለሚደርስበት ችግር ለአማራው ሕዝብ ማሳወቅ፣ ለመንግስት ማሳወቅ ይሄ ከእኛ ስለሚጠበቅም ነው ማሳውቀው ነው። የኮሚቴው ምክትል ሊቀመንበር አቶ ጌጥ ያዳል ግን እውነታው አቶ አታ ላይ የተናገሩት ሳይሆን በእግድ ደብዳቤው ላይ የተገለጸው ነው ይላሉ። እስካሁን የኮሚቴ አኪና አልታሰረም፣ ምንም አልታሰረም። የኮሚቴ አባል እስካሁን የታሰረብን የለም። አቶ መብራቱ ጌታሁን ለወልቃይት ጠገድ የአማራ ማንነት አስመላሽ ምንድን ናቸው? በምንድን ነው እያገለገሉ ያሉት? ድሮ ጠገድ የአማራ ማንነት አስመላሽ ኮሚቴ ሆኖ ሀያ ሰባት ኮሚቴ አለ። ከሀያ ሰባቱ አንዱ እሱ ነው የነበርን። የኮሚቴው አባል አይደለም በአሁኑ ሰዓት። በሁለት ሺ አስራ አንድ ነው ከኮሚቴነቱ የተሰናበተው። እንደ ማንኛውም የአማራ ህዝብ ጥያቄውን ደጋፊ ነው። አሁን ከወልቃይት ጠገዴ ተፈናቅለው የሚመጡ አማሮች ይኖሩበት የነበሩበት አካባቢ አለ። አሁን ግን ተፈናቅለው በጎንደር ከተማና በአካባቢዋ ነው ያሉት። እነዚህ ሰዎች የመብት ጥሰት ሲኖራቸው ማን ነው የሚጮሁላቸው? ወልቃይት ጠገዴ ጥያቄ የማንነት ጥያቄ ነው። ወሰኑ ደግሞ የአማራ ህዝቦች ነው። የአማራ ህዝብ በተለያዩ መልኮች በመጠርጠር ይታሰራሉ። ወንጀል ተስሆን ይታሰራለን ባልሰራው ወንጀል ደግሞ እንደው ዝም ብሎ አጉል በሆነ ተረጣሪ እና መረጃ የሚታሰራለን። ይህ ደጋፊ ነው የምንለው እንጂ አባል አንለውም። በእግድ ደብዳቤው ላይ የተጠቀሰው ሌላው ነጥብ የስልጣንና የኃላፊነት ጉዳይ ነው። የኮሚቴው ምክትል ሊቀመንበር አቶ አቶ ጌጥያዳል እንደሚሉት አቶ አታላይ ዛፌ በአሁኑ ሰዓት ከኮሚቴ አባልነት ውጭ ሌላ ኃላፊነት የላቸውም። አቶ አታላይ ዛፌ የኮሚቴው አባል ነው የህዝብ ግንኙነት ሀላፊ አይደለም በሁለት ሺ አስራ ሁለት በአጠቃላይ የህዝብ ግንኙነት ሀላፊነቱ ተነስቶ ክብራዊ ስማቸው ነው የሚባለውን የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ የህዝብ ግንኙነት ሀላፊ ሀላፊነት የለውም ስራ አስፈጻሚ አይደለም እሱ በአሁኑ ሰዓት በኮሚቴው ውስጥ የስራ ድርሻ ድልድል ሲደረግ በቃል ነው ወይስ ህጋዊ በሆነ ደብዳቤ የተሰጠ ነው ሀላፊነቱ የሚገለጸው ለአንድ ሰው ሀላፊነቱ የሚገለጸው የኮሚቴው አባል ወይም ስራ አስፈጻሚ ሆኖ ስራ እንዲጀምር በቃለ ጉባኤ ነው ሲመረጥ፣ የሚመርጠው ጉባኤው ነው። በቃ አንተ ከዛሬ ቀን ጀምሮ ስራ እንዲጀምር ተብሎ ደግሞ እንዲያውቀው ይደረጋል። ያ በኋላ ስራ ይሰራል ማለት ነው። በቃለ ጉባኤ ተፈራርመን በደብዳቤ ነው ስራ የሚጀምረው። ይህንን የወሰነው የስራ አስፈጻሚ ኮሚቴው ብቻ ነው። አባላት ተሰብስበው በጉባኤ አይደለም ውሳኔ የተላለፈው። ይህ ውሳኔ በአባላት ላይ መከፋፈልን አይፈጥርም። ማገድ ማለት አሁን ማባረር አይደለም። እገዳ ነው። እገዳው ባልተሰጠ ስልጣንና ኃላፊነት እና የተሳሳተ መረጃ መስጠት እሱ ብቻ አይደለም፣ ሌሎች ያጠፋቸው ጥፋቶች አሉ። አሁን ይህ ነው ማለት አልችልም። ከዚያ በኋላ ወደ ኮሚቴው ይቀርባል። ኮሚቴው ደግሞ ወደ ሙላው ወደ ደጋፊያችን ይቀርብና እገዳው ተገቢ አይደለም ካለም ጉባኤው ነው የሚያነሳው። እገዳው ሲያንስ ነው መባረር፣ ካለም ጉባኤው ነው የሚያባር አቶ አታላይ ዛፌ ግን የእግድ ደብዳቤው እስከ ደረሳቸው ቀን ድረስ ከኮሚቴ አባልነት በተጨማሪ ስልጣናቸውን ሲያገለግሉበት የቆዩት ኃላፊነት እንደነበራቸው ይናገራሉ። እኔ ይቺ ደብዳቤ በትናንትና እውነት እስክትደርሰኝ ድረስ የህዝብ ግንኙነት ኃላፊ መሆኑ ነው የማውቀው። ምክንያቱም እንዴት ነው የሆንከው ብባል ኮሎኔል ደመቀ ሊቀመንበር ሲሆን አታላይ ዛፌ ምክትል ሊቀመንበር ተብሎ በአመራር ይህን ስራ እየሰራን ነው የቆየ ነው። በኋላ ላይ በአንተ ምክትል ሊቀመንበሩን ስትለቅና የህዝብ ግንኙነት ኃላፊነቱን ሚዲያ ላይም በተደጋጋሚ አንተ ስለምትቀርብ ስለምትጠየቅ ይሄን ነገር አንተ ብትይዘው ምክትል ሊቀመንበር ሌሎች ቢመረጡ ተብሎ ሌሎች ተመረጡ። ሊቀዳል አሁን ምክትል ሊቀመንበር ሆኖ እየሰራ ያለው ነው። ስለዚህ ህዝብ ግንኙነት ሁኜ ስሰራ በኮሚቴው ስራ አመራር የስራ ምደባ የተሰጠኝ ኃላፊነት እንጂ ዝም ብዬ በራሴ ጊዜ ብድርግ ብዬ የምንናገርም አይደለሁም። ከአሁን በፊትም በሚዲያም የምታወቀው መንግስትም የሚያውቀኝ በሌላ መልክ ግን ደብዳቤ እስካሁን ድረስ በጀ የደረሰ የለም። አሁን አቁም ስባል ይህም ሰበብ ምክንያት ተደርጎ በዚህ መልክ ግን ደብዳቤ በጀ ደርሶኛል። ይህም ሆኖ ኮሚቴው በአቶ አታላይ ዛፌ ላይ የእግድ ደብዳቤ ለመጻፍ የተነሳሳው የተሳሳተ መረጃ ሰጥተዋል በሚል ብቻ አለመሆኑን ምክትል ሊቀመንበሩ አቶ ጌጤ ያዳል ይናገራሉ። በማህበራዊ ሚዲያ የኮሚቴውን አቋም የማይወክሉ መረጃዎችን አሰራጭተዋል ባይ ናቸው። የጎጃም የወሎ፣ የጎንደር ባኖ እንደ ድሮው በጫካ ወጥቶ የትጥቅ ትግል መጀመር ሳይሆን በመሸክበት በከተማ በአንድ ቀን ጦርነት ማስነሳት አለብህ ብሎ መግለጫ ሰጥቷል። ይህ ማለት እንደዚህ ብሎ ፌስቡክ ነው የለቀቀው። ተጭኗል፣ ልታዩት ትችላለች። እኛ ይዘናል። ይህም ማለት አማራ ክልል ልዩ ኃይል አማራ ነው፣ ፋኖ አማራ ነው። ሁለት ወንድማማቾች እንዲጋደሉ አስበውም ፈልገውም አያውቁም። በአጠቃላይ ሁለቱን ኃይሎች ለማጋጨት አማራ ክልል ለማፍረስ የሰጠው መግለጫ አለ። ይህ ደግሞ የኮሚቴው አቋም አይደለም ነው ኮሚቴው ጦርነት የሚያውጅበት ነገር የለም። ሁለተኛ ኮሚቴ የፋኖ መሪ አይደለም። ኮሚቴው የራሱ የሚመራው ሀይል አለ። ፋኖ ደግሞ የራሱ መሪ አለው። ስለዚህ የፋኖ መሪ ሆነ መግለጫ መስጠት ማለት ከኮሚቴው ያፈነገጠ አስተሳሰብ ነው በሚል መንገድ ነው። ይሄ ሙ ስላልሆነ እኔ ፋኖ ሊደግፍ እችላለሁ። ፋኖ የምደግፍ የፋኖ መሪ ግን አይደለውም መግለጫ አልሰጥም። መግለጫ ከሰጠው በኮሚቴው ስም ነው መግለጫ የምሰጥ። በወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ስም መግለጫ ሰጣለሁ እንጂ ፋኖ ሳልሆን ፋኖ ሆኜ የፋኖ አመራር ነኝ ብዬ ባኖ ባልጠበቀውና ባላሰበው መንገድ መግለጫ አልሰጥም። አቶ አታላይ ዛፌ በበኩላቸው በቂ ባልሆነ ምክንያትና ሰበብ እየተፈለገ ነባር አመራሮች እየተባረሩ ነው። በነገነበር ምን ተባርያለሁ። ይህም ይህ ሁኔታ እየተፈጠረ ያለው ምንድን ነው? የሆንታይ ተገዲ ጥያቄ ተዳፍኖ እንዲቀር ዋናው ኮሚቴ ከተባረረ ያለ ምንም ምክንያት ያለ ምንም ጥፋት ያለ ምንም በአንተ አይመለከትም ውጣ በማለት ሰው በማግለል ትልቁ ስራችን እንድንስት ሆኗል። ይኸው የመጨረሻ መጨረሻም፣ አሁን እዚህ ደርሷል። እኔ ኖርኩኝ አልኖርኩኝ፣ በሞት ያለፉ ጓደኞቻችንም አሉ። ዋናው ነገር ግን እየተሰራ ያለው ስራ ግን ከፍተኛ የማግለል የማባረር ስራ ተሰርቷል። በውልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባል የሰፋ ልዩነትና ችግር መኖሩን አቶ አታላይ ይናገራሉ። የተፈጠረ ነገር አለው ተተዋለን ብለን አስበን ነው የቆየን በቀጣይም በኮሚቴው አባላት መካከል ተገባ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94 ነጥብ 3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ተከታዩ ሐኪሞን ይጠይቁ ነው። ሐኪሞን ይጠይቁ፣ ጠይቁ ለምሽቱ ሁለት የመድኃኒት አዋቂዎችን ጋብዟል። ስለ ኮሮና ቫይረስ ተፈጥሮ ሕክምናና እንዲሁም በግምት የሚነገሩ ሳይንሳዊ መሰረት የሌላቸውን አስተያየቶች ለመመርመር በዚህ ሰዓት በጥናት የተረጋገጡ ተጨባጭ መረጃዎችን ይፈነጥቃሉ። ተከታዩ ዝግጅት የመጀመሪያው ክፍል ነው ነው ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ የፋርማሲ ኮሌጅ ምክትል ሊቀመንበር፣ ዶክተር አሌክስ ዮሐንስ በዩናይት ስቴትስ የምግብና መድኃኒቶች አስተዳደር የካንሰር ጥናት ክፍል ከፍተኛ ባለሙያ። እንግዶች፣ በቅድሚያ ለጊዜያቸው አመሰግናለሁ። እኛ በጣም እናመሰግናለን። እንዲህ ያለ ለጊዜው ሁነኛ መፍትሔ ያልተገኘለት የህመም ሁኔታ ሲከሰት እንደሚሆነው ሁሉ መላምቶች እንደ ልብ ይፈልቃሉ። ሁሉም የመሰለውን እንዲህ ነው የሚለውን ያደርጋል። ታላላቅ ሰዎች ሳይቀሩ ለዚህ ተጋልጠዋል። የመሰላቸውን፣ ማረጋገጫ የሌላቸውን ነገሮች የሚናገሩበት ቦታ ላይ ደርሰናል። እንደየሀገሩ እንደየባህሉም ቅርብ በመሰላቸው ትርጉም በሚሰጣቸው ነገር ይሄ ይረዳል የሚለው ቁጥር ስፍር የሌላቸው መላምቶችን ሰምተናል። እርሶ ጥናት አድርገዋል። ይሄ ወረርሽኝ ከተከሰተ በኋላ በየአካባቢው የሚነገሩ ይበልጡንም ደግሞ በማህበረሰብ መገናኛ ብዙሃን ይፋ የተደረጉትን ለበሽታው መድኃኒትም የተባሉ ከዚህ ነው ምንጩ የሚለው ወዛጋቢዎችን ተመልክተዋልና ከኋለኛው ትልቁን ነገር ብናስቀድም በመንግስት ደረጃ ጥያቄዎች እየተነሳበት ያለው ቻይና የቫይረሱ መነሻ በመሆኗም ጭምር በፖለቲካ አስተሳሰባቸው፣ የፖለቲካ አያያዛቸው፣ ሚስጥራዊነታቸው ሁሉ ተደማምሮ በተለየ ሁኔታ የተቀመመ ነው እስከሚለው እየተደረሰ ነው። ግልጽ ያልሆነ ነገር ግን ዙሪያውን የሚመለከቱ ሀሳቦች ሰሞኑን በስፋት እየተነሱ ነው። ስለ ምንጩ ምን በእርግጠኝነት ማለት ይቻላል? ዶክተር አሌክስ እውነት ነው አሉላ። በጣም ብዙ መላምቶች እየተደረጉ ነው ያሉት በዓለም ላይ በሽታው ከየት ተነሳ፣ እንዴት ተነሳ የሚል ብዙ አይነት መላምቶች በዓለማችን ካለው ትልቁ ኦፊስ፣ ከዋይት ሀውስ ጀምሮ እስከ ማንኛውም ተራ ሰው በምንለውም የኔ ቢጤ አይነት ሰው መላምቶች ይነገራሉ። ግን እስካሁን ወርልድ ሄልዝ ኦርጋናይዜሽን እና አሜሪካ ውስጥ የሚገኘው ሲዲሲ የበሽታዎች መቆጣጠሪያ ድርጅት የበሽታዎች መቆጣጠሪያ ወይም ሴንተር ፎር ዲዚዝ ኮንትሮል ፕሪቨንሽን የበሽታው ዋነኛ መነሻ ተብሎ እስካሁን ድረስ እስካሁን እስካለንበት ሰዓት ድረስ የተቀመጠው በውሃን የእንስሳቶች የሚሸጡበት ማርኬት አለ። ላይቭ ዌት ማርኬት ይሉታል። እዛ ውስጥ የሚሸጡት እንስሳቶች እንግዲህ በአብዛኛው የዓለማችን ክፍሎች እንደ በዱር እንስሳት የሚገኙ ናቸው። ግን ቻይና ውስጥ ለምግብነት ይውላሉ። ከነዛም ውስጥ አሁን ፓንግሊን የሚባል አለ፣ ባት ወይም የሌሊት ወፍ የምንላቸው አሉ፣ አንበሶች አሉ፣ ነብሮች አሉ፣ ኤሊዎች አሉ። ብዙ አይነት ኤግዛሪክ ወይም ለየት ያሉ ሰዎች በቀላሉ ማግኘት የማንችላቸው፣ አክሰስ ማድረግ የማንችላቸው እንስሳቶችን ይሸጣሉ፣ ለምግብነት ይጠቀማሉ። ከዛም ውስጥ ነው እንግዲህ እነዛ እንስሳቶች በውስጣቸው አብዛኞቹ ለምሳሌ አሳማን ብናይ አዕዋፋትን ብናይ የሌሊቱ ፍዛ ውስጥ ትመደባለች። እነሱን ብናይ በሽታ በውስጣቸው የመያዝ ብቃት አላቸው። ስለዚህ ይዛሉ ማለት ይሸከማሉ። ነገር ግን የግድ ላያሳምማቸው ይችላል። ላያሳምማቸው ይችላል። የሰውነታቸው አሰራር አፈጣጠራቸው ያን በሽታ ቢሸከሙም እነሱን ግን አያማቸውም። እነዚህ ቫይረሶች ይሸከማሉ። ስለዚህ እነዚህ ተደራርበው እዛ ገቢያ ውስጥ ተደራርበው ነው የሚቀመጡት። ተደራርበው በሚቀመጡበት ጊዜ ከእያንዳንዱ እንስሳ የሚወጣ የሰውነታቸው ፈሳሽ አለ። ያ ፈሳሽ ከአንዱ እንስሳ ወደ ሌላው እንስሳ ይዛመታል፣ ወዳለው እንስሳት ይሄዳል ማለት ነው ነውሁ በዛን ጊዜ ነው እንግዲህ ቫይረሱ ከአንዱ እንስሳ ወደ ሌላው እንስሳ በመሰራጨት የራሱን ቫይረሱን ኮምፖዚሽን ወይም ተፈጥሮ ተፈጥሮዊ ይዞታ እየቀየረ ከዛ ደግሞ ሰዎች በሚነኩበት ሰዓት እንስሳቶቹ ወደ ሰዎቹ ተላለፈ የሚል ስለዚህ ሲዲሲ እና ደብሊው ኤች ኦ ያመኑበት ይሄ ነው። ስለዚህ በሽታው የመጣው ከሌሊት ወፍ እና ከፓንግሊን ከሚባሉት ሁለት እንስሳዎች ናቸው። ከሁለቱ እንደዚህ እዛ ዌት ማርኬት ውስጥ ወይም እንስሳት ገበያ ውስጥ እንግዲህ እዛ ገበያ ውስጥ እንስሳቶቹ ይገደላሉ፣ ስጋቸውም ቆዳቸውም ይገፈፋል። ብዙ ነገሮች አሉ፣ ብዙ ፈሳሶች አሉ እዛ ገበያ ውስጥ እና ንጽሕናው እንግዲህ በደንብ ካልተጠበቀ ቫይረሶቹ ከአንዱ እንስሳ ወደ ሌላ እንስሳ በመሄድ ራሳቸውን የተፈጥሮ ይዞታቸውን በመቀየር ከዛም በአጋጣሚ ወደ ሰው ይተላለፉና ከዛም ነው እንግዲህ ከሰው ወደ ሰው እንዲተላለፍና ይህን ያህል ቅልቂት ሊያደርስ የቻለው ማለት ነው። መነሻው ከዚህ ከውሃን ፕሮቪንስ የሚገኘው ዌት ማርኬት ወይም የእንስሳቶች ገበያ ነው። መልካም። በእስካሁኑ ጥናት በተጨባጭ የሚታወቀው ከእንስሳቱ መምጣቱ ነው። ሌሎች መላምት የሚመስሉ ሀሳቦች በስፋት ተሰራጭተዋል። እስካሁን በተጠና ሄ ነው ብለውናል። ርብ ስራት እንዳልተጠፋፋን ተስፋ አደርጋለሁ። ወደ እርስዎን እንመለስ። እሺ፣ ያለው ብዙ የተናፈቀው ምናልባትም የሰው ልጅ ምኞት የተንጠለጠለበት ሁነኛ መፍትሄ ማግኘቱ ነው። ህክምና ብዙ ጊዜ በራሱ ሰዓትም ቢሆን ለብዙ በሽታዎች በአንድ ወቅት አደገኛ ለሆኑ በሽታዎች መድኃኒት ያገኛል፣ መፍትሄ ይሰጣል፣ ክትባት ይፈጠራል። ኮቪድ አስራ ዘጠኝ ሁነኛ መድኃኒትም ክትባትም እንደሌለው ከመጀመሪያው አስቀድመው አስቀምጠዋል። ምን ተስፋ ግን አለ? ፈውሱ በግል እኔ መድኃኒት አገኘው ከሚሉት በኋላ እናነሳለን አንዳንዱን በመንግስትም ደረጃ ተስፋ ሰጥተዋል የሚባልበትን በመጠነኛ ጥናቶች ተስፋ የሰጡ በእርግጥም ደግሞ ተስፋ ከሰጡት ጋራ ሁሉም በየአይነቱ ተቀምጠዋል። እዚህ ሰዓት የተረጋገጠ በጥናትና በሙከራ ላይ ያለ ደረጃውን ጨምረው ቢነግሩ ዋና ዋና የሚሏቸው አንተ እንዳልከው ነው በአሁኑ ጊዜ የተፈቀደ በመንግስት ደረጃ ተፈቅዶ በገበያ ላይ የዋለ መድኃኒት የለም፣ ቫክሲኔሽንም የለም። ግን የተለያዩ መድኃኒቶች እንዲሁም ከሰባ በላይ የሚሆኑ መድኃኒቶች በጥናት ላይ እየቀረቧሉ። በተለያየ መንገድ ይህን ቫይረስ ለማጥፋት እየተሞከረ ነው ያለው። አንደኛው እና ትልቁ ብዙ ተስፋ ያለው አሁንም በየሆስፒታሉ የምንጠቀምባቸው ቫይረሱ የሚያመጣውን ኢንፍላሜሽን ወይም የሰውነት መቆጣት ለማጥፋት የሚያስችሉ መድኃኒቶች ላይ ነው ቅርብ አሁን እየተሰራ ያለው አንደኛው ትልቁ ስራ የሰውነት መቆጣት የምንለው ነገር ምንድን ነው ትንሽ ስለ ቫይረሱ ላውራልህ እና ቫይረስ ከሌሎቹ ከባክቴሪያ ፈንገስ ወይም ጭርት ከምንለው ወይም ከሄልሜንትስ የሚያስለየው አንዱ ነገር ምንድን ነው ግማሽ ህይወት ነው ያለው ሁለቱም ራሱን በራሱ ህይወትን ለማኖር ከሚያስፈልጉ ዋሬኔ እና ዲኤንኤ ከሚባሉት አንዱን ብቻ ነው ያለው። ግማሽ ህይወት ያለው ነገር ነው እና ለማደግ ከፈለገ ሌላ ነገር ላይ መጣበቅ አለበት። ሌላ ህይወት ያለው ነገር ላይ ካላረፈ በስተቀር በራሱ ተራብቶ መኖር አይችልም። ይሄ እንግዲህ ከባክቴሪያዎች የተለየ ነው ማለት ነው። ወይም ጠቅላላ ጀርም ከምንላቸው ቫይረሱ የሚለየው በዚህ ምክንያት ነው። ልክ ሰውነታችን ሲገባ ቫይረሱ ቀጥታ ሴሎች ውስጥ ይገባና ሴሎቹን ወደ ፋብሪካ ይቀይራቸዋል። እና ፋብሪካው ምንድን ነው የሚያደርገው? አሁን የሴሎቻችን ሌላውን ስራ ሁሉ ያቆሙና ቫይረሱን ማባዛት ብቻ ነው የሚጀምሩት። ያ ቫይረስ ሴሎቻችን ውስጥ ይባዛ ይባዛና ሴሉ ሲሞላ፣ ያ ሴል ሲሞት፣ እነዛ የተባዙ ቫይረሶች ደግሞ ወደ ሌላው ሴሎች ሄዱና ደግሞ ይህንኑ ስራ ነው ሲሰሩ የሚሆኑት ማለት ነው። አሁን እነዛ ቫይረሶች እየበዙ ሲሄዱ ሰውነታችን ምን ነገር መጣብን፣ ምን ጦርነት መጣብን ብሎ አዲስ ለመጣው ነገር መከላከያ የሚሆኑ የራሱን ደግሞ መከላከያ ነገሮች ያወጣል ማለት ነው። ሳይቶካይንስ እንላቸዋለን እና በጣም ቫይረሶቹ በተባዙ ቁጥር የእኛም መከላከያው ጦር ኃይል ሳይቶካይንስ በብዛት ስለሚመረቱ ሳይቶካይን ስቶርም ይባላል። ያ በሚዋጉበት ጊዜ ቫይረሶቹም ይሞታሉ፣ የእኛም ሴሎች ይሞታሉ። በመካከል የሚጎዳው ሳሩ ነው እንደሚባል ሁሉ ሰውነታችን መጎዳት ይጀምራል። እንግዶቼን ፕሮፌሰር ብስራት ኃይለመስቀልን እና ዶክተር አሌክስ ዮሐንስን ለጊዜያቸው አመሰግናለሁ። አድማጮች ውይይታችን አልተቋጨም። የመጀመሪያውን ክፍል ነው የተከታተላችሁት። ሁለተኛውን ክፍል የፊታችን አርብ እናቀርባለን። ሙሉ ዝግጅቶችንም በድር ገጻችንና በፌስቡክ ገጻችን ላይ እናኖራለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ በአዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። ተከታዩም የምሽቱ የመጨረሻ ዘገባችን በአዲስ አበባ ዙሪያ በሚገኙ ከተሞች ውስጥ በአንድ በጎ ፈቃደኛ እየተከናወነ ያለ ስራን ይመለከታል። ደሱ ተፈራ ይባላሉ። የጤና ባለሙያ ናቸው። ኑሯቸውን በአሜሪካ ያደረጉት እኒህ የጤና ባለሙያ የኮሮና ቫይረስ ወረርሽኝ በኢትዮጵያ መከሰቱን ተከትሎ ወደ ትውልድ አገራቸው ተመልሰው ገና ተማሪ ሳሉ ባቋቋሙት የትምህርትና የጤና ፋውንዴሽን ለአፍሪቃ የተሰኘ ድርጅት አማካኝነት አዲስ አበባ አቅራቢያ በሚገኙ ከተሞች ውስጥ የጸረ ተዋሲያን መድኃኒት የመርጨት ሥራ መያዛቸውን ይገልጻሉ። ለዚህም ስራ ማስፈጸሚያ የሚውል አምስት ሚሊዮን ብር የሚደርስ ወጪ ማድረጋቸውን ተናግረዋል። አኮር መልካ ከአምቦ በስልክ አነጋግሯቸዋል። ድርጅታቸው እያከናወነ ስለሚገኘው የበጎ ፍቃድ ስራ በሚያስረዱበት ገለጣ ይጀምራሉ። ይባላለው ኤዱኬሽን ኢን ሜዲካል ፋውንዴሽን ፎር አፍሪካ የሚባለው ኦርጋናይዜሽን መስራች ነኝ። ይሄ ኦርጋናይዜሽን የተመሰረተው የዛሬ ዘጠኝ አመት ሜዲካል ስኩል ተማሪ ሆኜ ነው። ከዛን ጊዜ በኋላ ከተለያዩ ሀገራቸውን ለሚወዱት የኢትዮጵያን ዶክተሮች ከአሜሪካ በተለያየ ጊዜ በአመት አንዴ እየመጣም ትላልቅ ሰርጀሪዎች ስናደርግ ቆይተናል። ትላልቅ ሰርጀሪዎች አስፈላጊ የሆኑትንም ደግሞ ወደ ሀገር ስፖንሰር በማድረግ ስናገለግል ነበረ። ህዝባችን በዘንድሮ አመት መተን አንድ አይነት ሰርጀሪዎችን ለማድረግ ነበረ። በዘንድሮ አመት አልተቻለንም። ምክንያቱም የዚህ የኮሮና ቫይረስ ችግር ስለሆነ አሁን ሙሉ አቅማችን ወደዛ አሁን እኔ እንደ ህዝብ ለህዝቤ ምን ማድረግ አለብኝ የሚለውን እንደ አንድ ሰው ወደ መቶ ሰላሳ ሺህ ዶላር የሚሆን ወደ ሚሊዮን በኢትዮጵያ ብር በሚሆን ወደዛ ኦርጋናይዜሽን ፈንድ በማድረግ አሁን አካባቢያችንን ለኬሚካሉ ደግሞ ይሄንም ኬሚካል አስገብተን ያለማንም ጠያቂ ጠያቂ ከመንግስትም ከግልም ሳይሆን በራሳችን ተነሳሽነት የተለያዩ ከተሞችን ከአዲስ አበባ ከመቶ እስከ መቶ ሀያ kilometer layan tu kata macam በማጠብ ዲስንፌክት በማድረግ እየሰራን ነው የምንገኘው። እስካሁን የትኞቹን ከተሞች አዳርሰዋል? ለምንድን ነው እነዚህ ከተሞች የተመረጡት? እነዚህ ከተሞች የተመረጡት ሀይሊ በነረቡ አካባቢ ናቸው። ብዙ ኬዝ የሚገኘው አዲስ አበባ አካባቢ ከአዲስ አበባ መቶ ሀያ ኪሎ ሜትር ለምሳሌ አንድ ኬዝ ከዚህ ሄዶ ጎንደር ወይ ደግሞ ደንቢዶሎ ላይ ከመገኘት መጀመሪያ የሚገኘው አቅራቢያ ያሉ አካባቢዎች ላይ መስፋፋት የሚችለው አሁን ከዚህ ዱከም ነው ኬዞች አሁን የተገኙ ያሉት ለምሳሌ እኛም አሁን እያጠምናቸው ያላቸው ከተሞች ወርነስ ለሰው እንዲሰጥ አካባቢውንም በማጽዳት በዚህ ኬሚካል የምናጥባቸው ከተሞች አሁን በጥቂቱ ለመጥቀስ ያህል እና ቦ ጉደር፣ ዱከም፣ ቢሾፍቱ፣ ገላን፣ ጣፎ በዚህ ራዲየስ ያሉ ከተሞችን ነው እየሰራን ያለ ነው። አቅማችን በፈቀደ ቁጥር ወደ ሌሎች ከተሞችም እንቀጥላለን። እንደ ኦርጋናይዜሽናችን ይሄንን በጎ አድራጎት ሰውንም ለማስተማር ይሁን ለሰውን ሕይወት ለማትረፍ የራሳችንን ድርሻ እየተወጣ ሰዓት ነው የምንገኘው። እኔም ወደዚህ ሀገር የመጣሁት የራሴ ድርሻ ምን ሊሆን ይችላል የሚለውን እኔ በእውነቱ ከዚህ ሁለት ወር በፊት መጥቼ ነበረ። ወደ አሜሪካ እንደደረ ገባሁኝ ቦር ኬዙ እየተስፋፋ መሆኑን አየው በቃ መቀመጥ ውስጤ መቀመጥ ሲያክተኝ የራሴ ይህን ነገር ትኬት ቆርጬ ይህን ማድረግ አለብኝ የሚለው በራሴ ወስኜ መጥቼ እንደ ኦርጋናይዜሽን ግሩፖች አሉ፣ በእነሱ ጋር በመማከል እኔ አሁን የራሴን ድርሻ እየተወጣው ነው የምገኘው ማለት ነው። ወደ ህብረተሰብ ግንዛቤ እንሂድና እንዴት ያገኙት በተለያየ ከተሞች ተዘዋውረው ይህንን የኬሚካል ርጭት በሚያካሄዱበት ወቅት የህብረተሰቡ አቀባበል ምን ይመስላል? ምን የሚበረታታ ነገር አዩ? መስተካከል ያለባቸው ነገሮችም ካሉ? እኔ በጣም ያየኋቸው ነገሮች በብዙ ከተማዎች እየተዘዋውረን እያተን ነው የምንገኘው። ወጣቶቹ በጣም ደስ የሚል የሚያስተምሩ ግሩፖች አሉ፣ እጅ በማስተጠር ሰው በማስተማር የሚያደርጉ አሉ። በቂ አይደለም። በጣም ያሳዘነኝና አሳሳቢ ነው ብዬ የማስበው መንግስት ትምህርት ቤት ዘግቷል፣ የመንግስት መሥሪያ ቤቶች ተዘግቷል ተብሎ ተነግሯል። ግን ወጣቱ አስር ሃያ ሆኖ እየተሰበሰበ በተለያየ ስፍራ አንዳንድ ቦታ ላይ ስታገኝ ይሄ በሽታ ምንም እንዳልሆነ የሚቆጥረዋል። ይሄ የእያንዳ ከእያንዳንዳችን ቤት የአምስትና የአስር ሰው ሬሳ እስከሚወጣ መጠበቅ የለበትም ወጣቱ ነቅቶና ከዚህም በበለጠ ወደ ገጠር አካባቢዎች እየሄደ ግንዛቤ ያልኖራቸውን ቴሌቪዥንና የተለያዩ ሶሻል ሚዲያ መጠቀም የማይችሉ ህዝቦቻችን ማስተማር አለባቸው ብዬ ነው የማስበው። የመንግስት መስሪያ ቤት ዘግቶ የገቡትም ደግሞ ድሮ እስከ ዛሬ ያልጠየቁትን ዘመዶቻቸውን ሄዱ እንዲጠይቁ አይደለም መንግስት ይህ መስሪያ ቤት የዘጋው ብዬ ነው ማስበው። ቤታቸው ቁጭ ብሎ ሰው ማስተማር ወይ ደግሞ እንደዚህ በጎ አድራጎነትን ማድረግ ነው እንጂ የሚገባቸው። ይሄንን ነገር እንደ ቀልድ መታየት የለበትም። በልቶ ማደር የማይችል ስንት ደሃ ደግሞ አለ። ሀብታሙ፣ እንደዚህ ራሳቸውን የሚችሉ አብዙ፣ ውጭ ሀገር ላይም ያላችሁ ያሉ ሰዎች ለደሃው ምግብ ገጽቶ የማከፋፈል ድርሻ ከጎረቤት አንድ ሁለት ኩንታል ያለው ግማሽ ኩንታል ለአንዱ ማድረስ እንዲችል እና እንደዚህ አይነት መተሳሰብን ብንማማር ሞትን መቀነስ እንችላለን። እኛ ውቅያችን በአይን ከማይታይ ቫይረስ ጋር ነው። ብዙ ዘመን ውጊያዎች ተካሂዷል። ብዙ ሰዎች ዋጋ የከፈሉበት ዘመን ነበር። የእኛ ህዝብ ካልተጠነቀቀ ዓለም እየተጨነቀችበት ያለችው ለአሜሪካን ያንበረከከ ዓለም ቁንጮ ነን ያሉትን እነ ዩሮፕን ያስለቀሰ ይሄ መጡ በየቤታችን አንኳክቶ እስከሚገባ መጠበቅ የለብንም። ህዝባችን እንደ ስፓኒሽ ፍሉ በሰላሳ ሚሊየን በስንት ሚሊየን ማለቅ የለበትም። መጠንቀቅ የመጀመሪያው አስቀድሞ ዛሬ ነው ማድረግ ያለብን ነው። ከጸረ ተዋሲ ኬሚካል ጭቱ በተጨማሪ ሌላም እያከናወኑ የሚገኝ ተግባር አለ እና ስለ እሱ ይንገሩኝ። የኮሮና ቫይረስ ወረርሽኝን አስቀድሞ ለመከላከል በሚደረገው ጥረት በሱ እንቋጫለን። ኮሮና ቫይረስን የመከላከያው መንገድ ሶሻል ዲስታንሲንግ መታጠብ፣ ሀንድ ሀይጂን እነዚህ እነዚህ ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባለው ለጤና ባለሙያዎች ነው። ይሄ መጀመሪያ የሚመከረው የግል ንጽህና መጠበቂያ የግል ንጽህና መጠበቂያ እንደ ማስክ እንደ ነግለብ እንደዚህ አይነቶቹ ያሉት ከዚህ ኬዝ ጋር የሚሰሩ ነርሶች፣ ዶክተሮች ሞር ቢጠቀሙ ነው የሚመከረው። በዛ ላይም የተለያየ የምንችለው አቅማችን የሚችለውን ያህል እየሰራንበት ነው የምንገኘው። ይህንን ለማድረግ ማንኛውም ሰው ሊተባበር ይችላል። ሰው ውጭ አለም ላይ ያሉ ሰዎች ይህን ስትገዛ በዶላር ነው የምትገዛው በብር አይደለም። እኛ ሀገር ሰው ደግሞ ይህን የመግዛት አቅምም የለውም። እኔ እንደ አንድ ባህል ጤና ባለሙያ የምመክረው ስካርፍ ሊሆን ይችላል፣ ሻርፕ ማለት ነው አፌ ላይ በማድረግ ሲዲሲ ዌብሳይት ላይ የሚመክሩት አለ ከልብስ እንዴት እንደሚሰራ ማንኛውም ሰው የራሱን መስራት ይችላል። አሁን ደብዎች ቴስቲንግ ቴስቲንግ ቴስቲንግ የሚለው እንትን ብዙ ጊዜ ያቀርባል ለእኛ ሀገር ቴስቲንግ አሁን አቅማችን ያኔ ያህል ላይፈቅድ ይችላል ገና ነው ለዚህ የምንችለው እጃችን መጣጠብ መራራቅና እንደዚሁም አፋችንን በመሸፈን ከእንደዚህ አይነት ም ከሚያስነጥሱ ከሚያስሉ፣ ታሟል ብሎ የሚታሰቡ ሰዎች ካሉ ደግሞ ከነሱ በመራቅ ሞትን መቀነስ እንችላለን ብዬ አስባለሁ። የትምህርትና ሕክምና ድርጅት ለአፍሪካ ወይም ኤዱኬሽን ኤንድ ሜዲካል ፋውንዴሽን ፎር አፍሪካ ድርጅት መስራችና ስራ አስኪያጅ አቶ ደሱ ተፈራ ለሰጡኝ ማብራሪያ በጣም አመሰግናለሁ። ይቅናዎት፣ እንግዲህ በርቱ። እኔም በጣም አመሰግናለሁ የተሰጣችሁን እድል ቪኦኤ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ና ከዋና አዘጋጇ ትዝታ በላቸው እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ ሐሙስ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።